ግብጽ በህዳሴ ግድብ ጉዳይ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቅሬታን አቀረበች። ግብጽ ለምክር ቤቱ በጻፈችው ደብዳቤ ህልውናዬና የህዝቦችን ጥቅም ለማስከበር ሁሉንም እርምጃዎች ለመውሰድ ዝግጁ ነኝ ብላለች። ጠቅላይ ሚኒስትር አብይ አህመድ የግድቡ ሁለት ተርባይኖች ከሳምንት በፊት ኃይል ማመንጨት መጀመራቸውንና የግድቡ ግንባታም መገባደዱ መግለጻቸውን ተከትሎ ግብጽ ባሰማችው ቅሬታ የኢትዮጵያ አንድ ወገን እርምጃ የቀጠናውን መረጋጋት አደጋ ላይ ይጥላል ብላለች። ይህ እንዳስመልክቶ ሙያዊ ትንታኔ እንዲሰጡን የጠየቅ ናቸው የአዲስ አበባ ዩኒቨርሲቲው የቀጠናዊና አካባቢ መምህርና ተመራማሪ ዶክተር የሽጥላ ወንድሜ ነህ። ግብጽ ደብዳቤ የጻፈችው ቀጣይ ወስዷል ያለቻቸውን እርምጃዎች ህጋዊ መልክ ለማስያዝ ና ጫናዋን ከፍ ለማድረግ ያለመ ነው ይላሉ። ኬኔዲ አባት ተጨማሪ ያለው የህዳሴ ግድቡን የውሃ ሙሌት ጨምሮ የግድቡን ግንባታ ከመጀመሪያው አንስቶ ስትቃወም የቆየችው ግብጽ አሁንም መሰል አቋሟን አንጸባርቃለች። ግብጽ ትናንት እሁድ ነሐሴ 26 ቀን 2016 ዓ ም ለተባበሩት መንግስታት የጸጥታው ምክር ቤት በጻፈችው ደብዳቤ የኢትዮጵያ የአንድ ወገን እርምጃዎች የዓለም አቀፍ ህግን እንዲሁም በአውሮፓውያኑ 2015 በግብጽ በኢትዮጵያና በሱዳን መካከል የተደረሰውን የመርሆች መግለጫ ስምምነት የጣሰ ነው ስትል ከሳለች። የግብጽ የውጭ ጉዳይ ሚኒስቴር በጻፈው በዚህ ደብዳቤ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ነሐሴ 19 ቀን 2016 ዓ ም የግድቡ አምስተኛ ዙር የውሃ ሙሌት መከናወኑንና ሁለት ተጨማሪ ተርባይኖች ስራ መጀመራቸውን እንደ ገለጹ ጠቅሶ ይህን የተናጠለ እርምጃ ግብጽ አትቀበለውም ብሏል። የግድቡ ሶስተኛና አራተኛ ተርባይኖች ስራ በመጀመር አጠቃላይ ኃይል የማመንጨት አቅሙን 1550 ሜጋዋት ማድረሳቸውን የገለጹት ጠቅላይ ሚኒስትር አብይ የአምስተኛውን ዙር የውሃ ሙሌት በተመለከተ በዝርዝር ባይናገሩም ግድቡ የያዘው የውሃ መጠን 625 ቢሊዮን ሜትር ኪ መድረሱን መግለጻቸው አይዘነጋም። ወደ ታችኛው ተፋሰስ ሀገራት የወንዙ ፍሰት ሳይስተጓጎል ከመቀጠሉም በተጨማሪ የግድቡ የውሃ ማስተንፈሻ በሮች ተከፍተው ተጨማሪ 2800 ሜትር ኪዩብ ውሃ በሰከንድ ማፍሰስ ጀምረዋል ማለታቸውን መዘገባችንም ይታወቃል። ይህም ለግብጽና ሱዳን ተጨማሪ በረከት ነው ብለዋል ጠቅላይ ሚኒስትሩ። ግብፅ በበኩሏ በአዲሱ የውጭ ጉዳይ ሚኒስትሯ ባደር አብደላቲ በኩል ለመንግስታቱ ድርጅት በጻፈችው ደብዳቤ የኢትዮጵያ ፖሊሲ በሁለቱ የታችኛው በተፋሰስ ሀገራት ላይ አስከፊ መዘዝ ያስከትላል ብላለች። በተጨማሪም ይህ የኢትዮጵያ ድርጊት ከጎረቤቶቿ ጋር ችግር እየፈጠረ ያለውን አካሄዷን የሚያመለክትና የቀጠናውን መረጋጋት አደጋ ላይ የሚጥል ነው ስትልም ከሳለች። ደብዳቤው አክሎም ግብጽ ሕልውናዋን የሕዝቦቿን ፍላጎትና ጥቅም ለማስጠበቅ በተባበሩት መንግስታት ቻርተር የተደነገጉትን ሁሉንም እርምጃዎች ለመውሰድ ዝግጁ ነች ሲል አስጠንቅቋል። ግብጽ ለተባበሩት መንግስታት የጸጥታው ምክር ቤት መሰል ደብዳቤ ስትጽፍ የአሁኑ የመጀመሪያው አይደለም። ከዚህ ቀደምም መሰል ዛቻና ማሳሰቢያዎችን የሚገልጹ ደብዳቤዎችን በተደጋጋሚ ብትጽፍም የአሁኑ ደብዳቤ የተጻፈው ግብጽ በሶማሊያ ወታደራዊ እንቅስቃሴ እያሳየች ያለውን ተሳትፎ ተከትሎ በኢትዮጵያና ግብጽ መካከል ያለው ውጥረት እያየለ ባለበት ወቅት መሆኑ ልዩ እንደሚያደርገው ተመልክቷል። ይህንን አስመልክቶ ሙያዊ ትንታኔ የሰጡን በአዲስ አበባ ዩኒቨርሲቲ የቀጣናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜነ ደብዳቤው ግብጽ ከዲፕሎማሲ ውጭ ወስዳለው ለምትለው እርምጃ እውቅና ለማግኘት እንዲሁም በኢትዮጵያ ላይ ጫናዋን ከፍ ለማድረግ የታለመ ነው ይላሉ። ያው ለጸጥታው ምክር ቤት ደብዳቤ ያስገባችው ቀጣይ ልትወስድ ያሰበችውን እርምጃ ህጋዊ መልክ ለማስያዝ ነው አንዱ ሁለተኛም ደግሞ ያው ከዚህ በፊት በነበሩ ሁኔታዎች ግብጽ ባቃ ደስ ስላይደለች ጫናው ብዙ የገፋ አይደለም፣ አስጨናቂ የሆነ አይደለም የሚል አመለካከት አለ በግብጦች ዘንድ። ስለዚህ አሁን ድንበር አካባቢ መጥቻለሁ ብሎ ያንን የማስጨነቅ አይነት ነገር ለማሳየት ነው። ኢትዮጵያንም የመነጠልም ስራም እየተሰራ ነው በአካባቢው ለኢትዮጵያ ያልተመቸ አይነት ከባቢ መፍጠር የሆስታይል የሆነ ኤንቫይሮመንት መንስጠሬ ሁሉ ለማስጨነቅ ወደ ግብጽ ፍላጎት ኢትዮጵያ ለመምጣት እንድትመጣ ለማድረግ የሚደረግ ስልት ነው እና አሁን ይሄ ደግሞ የግብጽ የጦር ሰፈር በዛ አካባቢ በሶማሌ በተለይ መመስረቱ እንግዲህ አሁን በቀጠናው በዚህ በአፍሪካ ቀንድ ወደፊት እንግዲህ ትንሽ ዘለግ ያለ የዚህ የእጅ አዙር ጦርነት ይኖራል የሚል አተያይ አለኝ። የግድቡን የመጀመሪያ ሙሌትና የውሃ አለቃቀቅ በተመለከተ በኢትዮጵያ በግብፅና በሱዳን መካከል በአፍሪካ ሕብረት ጥላ ስር እንዲሁም ከአፍሪካ ሕብረት ውጭ በሶስቱ ሀገራት ተወካዮች መካከል ላለፉት 13 ዓመታት ያህል የተደረጉ ድርድሮች በወሳኝ ጉዳዮች ላይ ስምምነት ሳይደረስባቸው መጠናቀቃቸው ይታወቃል። ለድርድሮቹ ፍሬያማ አለመሆን ሁለቱ ወገኖች ግብፅና ኢትዮጵያ እርስ በርስ ይወነጃጀላሉ። ግብፅና ሱዳን በግድቡ ጉዳይ አስገዳጅና አሳሪ ስምምነት እንዲፈረም ሲሹ ኢትዮጵያ በበኩሏ ከአስገዳጅ ስምምነት ይልቅ ተፈጥሯዊ እና መሰል ሁኔታዎችን ታሳቢ ያደረገ ስምምነት እንዲፈረም ነው የምትፈልገው። የግብፅ ስጋት ከህዳሴው ግድብ መጠናቀቅ ያለፈ ነው የሚሉት ዶክተር ኤሽጥላ ሁኔታውን እንዲህ ተነትናሉ። ይሄ ግድብ ብቻ አይደለም ጥያቄው። ከዚህ ግድብ በኋላም ኢትዮጵያ ሌሎች ጥያቄዎችን ታነሳለች ነው ወደፊት። ስለዚህ መልእክቱ ምንድን ነው? የህዳሴው ግድብ መጠናቀቁ ብቻ አይደለም ኢትዮጵያ ከዚህ በኋላ የሚወስዳጉትም እርምጃ እንዳትወስድ ያንን ማቀብ ነው። አሳሪ የሆነ ውል እንድትዋዋል ለማድረግ ነው። አሁን ይሄ ሁሉ ጫና ባስገባችሁም ደብዳቤ፣ አሁን ግብጽ ባስገባችሁም ደብዳቤ የውሃ ድርሻዬን ለመጠበቅ ማናቸውንም አይነት እርምጃዎች እወስዳለሁ የሚል መልእክት ነው ለጸጥታው ምክር ቤት ያስገባችው። እና ይህ የጸጥታው ምክር ቤት እንግዲህ ይሄንን አይቶ ምን አይነት ምላሽ ይሰጣል የሚለውን ወደፊት የምናየው ሆኖ ኢትዮጵያም ከዚህ አንጻር ፈጠን ያለ ምላሽ መስጠት ያለባት ይመስለኛል። ትልቅ የዲፕሎማሲ መሰረት ይፈልጋል ከ2015 ዓ ም መጨረሻ አንስቶ እስከ 2016 ዓ ም የታህሳስ ወር ድረስ በካይሮና በአዲስ አበባ የተደረጉት አራት ዙር የሶስትዮሽ ድርድሮች ያለ ስምምነት መጠናቀቃቸውን ተከትሎ ግብጽ በድርድሩ የመቀጠል ፍላጎት እንደሌላትም ይፋ አድርጋለች። ኢትዮጵያ በበኩሏ ድርድሩ ሊቀጥል ይገባል የሚል አቋሟን በማንጸባረቅ ላይ ናት። የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ታየ አጽቀ ስላሴ ባለፈው ሳምንት በሰጡት መግለጫ ችግሩን በድርድር መፍታት እንችላለን ምክንያቱም ፖለቲካ እየገባበት ነው እንጂ ብዙ የሚያለያየን ነገር የለውም ብለው ነበር። የግብጽን በሶማሊያ ወታደራዊ ተሳትፎ አስመልክቶ በሰነዘሩት አስተያየት የአንዱ ሀገር እርምጃ በሌላው ሀገር ላይ የደህንነት ስጋት መደቀን የለበትም ያሉት አምባሳደር ታዬ በሶማሊያ ለአዲሱ የአፍሪካ ሕብረት ተልእኮ ለአውሶም የሚመጣ ኃይል የኢትዮጵያ የጸጥታ ስጋት መሆን የለበትም ሲሉም አጽኖት ሰጥተው ተናግረዋል። በተያያዘ ሌላ ዜና የግብጽና ሶማሊያን ወታደራዊ ስምምነት ተከትሎ ልዩ ልዩ ወታደራዊ ቁሳቁሶችን የጫኑ ሁለት የግብፅ አውሮፕላኖች ባለፈው ማክሰኞ ሶማሊያ በገቡ ማግስት የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ግብፅን በስም ባይጠቅስም ሌሎች ተዋናዮች የአፍሪካ ቀንድ ክልልን ለማተራመስ እርምጃ ሲወስዱ ኢትዮጵያ በዝምታ አትመለከትም ሲል ማስጠንቀቁ አይዘነጋም። ኢትዮጵያ ከሶማሌላንድ ጋራ የመግባቢያ ሰነድ ከፈረመች በኋላ ግብጽና ሶማሊያ የጠበቀ ግንኙነት ሲፈጥሩ ወትሮውንም መግባባት በማይታይበት በኢትዮጵያና ግብጽ መካከል ባለው ግንኙነት የሚታየው ውጥረትና የግጭት ስጋት እንዲያይል ተጨማሪ ምክንያት ሆኗል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።